the voice of america yo way you ya america's radio tabiano በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ኅዳር 6 2008 ዓ.ም ዝግጅታችን እንዲወጡ ተጀምሯል። ረሃብ እንዴት ነው? እዚህ አካባቢ አሁን የተራበ ሰው አለ? አረግ ወዲያ እሸት መሆኑ ሞልቷል። በላ ግን በረሃብ ምክንያት የሞተ ሰው አለ? የታመመ ሰው አለ? እርስዎ የሚያውቁት እንዴት እንዴት ምግብ አጥቶ የሞተ ሰው አለ? አይቀድም ደህናንና አይቀድም እንኳን ሞት ደህናን እየተፈራገጥነው በኢትዮጵያ የደረሰውን ድርቅና የምግብ እጥረቱን ይዞታ ለመመልከት የተጓዘው ዘጋቢያችን ግርማይ ገብሩ በሰሜን ወሎ በራያ ቆቦ ካነጋገራቸው ነዋሪዎች አንዷ ናቸው። የተሰሙት በሁለተኛው አጋማሽ ዝርዝሩን ይዘን እንቀርባለን። አንካራ ውስጥ እንደተፈጸመው አስከፊ ጥቃት ሁሉ በተንሻፈፈ አስተሳሰብ በመነሳሳት ምክንያት ንጹሐን ምስኪን ሰዎች መገደላቸው በፈረንሳይ ላይ ወይም በቱርክ ላይ ብቻ የተፈጸመ ጥቃት አይደለም፣ በመላው የሰለጠለ ዓለም ጭምር እንጂ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የጂ ሀያ የመሪዎች ጉባኤ በሚካሄድባት በቱርክ አንታሊያ ከተማ ከተናገሩት የተወሰደ ነው የምሽቱ አብይ ርዕስ ይሆናል። ጤናስጥልን እንደምናመሻችሁ፣ ክብራትና ክቡራን አድማጮች የዚህ ምሽት አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። በምሽቱ ሌሎችም ዘገባዎች አካተናል። ስፖርትና አፍሪካ ነክ ርዕሶች ይሆናሉ። መደበኛ ፕሮግራሞቻችን። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የዓለም ዜና። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአቃቤ ሕግን የይግባኝ አቤቱታ ተቀብሎ የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው እና ሌሎች አራት ተከሳሾች ቀርበው እንዲከራከሩ ትዕዛዝ ሰጥቷል። ክርክሩ ለሚቀጥለው ህዳር 29 ቀን ተቀጥሯል። መለስካቸው አምሃ ዝርዝሩ ልኮልናል። አቃቢ ህግ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም በተለይ በእነ ሀብታሙ አያሌው ጉዳይ በሰጠው ብይን ቅር በመሰኘት ያቀረበውን የይግባኝ አቤቱታ እንደተቀበለው የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ዛሬ አስታወቀ። ፍርድ ቤቱ መዝገቡን መርምሮ አቤቱታ የቀረበበት ጉዳይ ያስቀርባል ብሎ መወሰኑንም ገልጿል። ስለሆነም የቀድሞ የአንድነት ፓርቲ አመራር አባላት የነበሩት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ፣ የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰሎሞን ካሉበት ቃሊቲ ማረሚያ ቤት ህዳር 29 ቀን 2008 ዓ ም ቀርበው እንዲከራከሩ ፍርድ ቤቱ ትእዛዝ ሰጥቷል። ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በሰጠው ብይን አቃቢ ሕግ በሽብር ወንጀል የከሰሳቸውን አምስቱንም ተከሳሾች መከላከል ሳያስፈልጋቸው በነጻ አሰናብተዋቸው ነበረ። በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱም ትእዛዝ መስጠቱ አይዘነጋም። ይሁንና ይህ የከፍተኛው ፍርድ ቤት ብይንና ትእዛዝ አቃቢ ሕግ ለጠቅላይ ፍርድ ቤቱ ባቀረበው አቤቱታ ታግዶ የቆየ ሲሆን ጉዳዩ በቀረበው አቤቱታ መሰረት ለክርክር ያስቀርብ ወይንም አያስቀርብ እንደሆነ ለመወሰን አራት ተከታታይ ቀጠሮችን ወስዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በዛሬ ዕለት በሶማሊያ ዋና ከተማ ሞቃዲሾ የአገር ውስጥ ተፈናቃዮች በተጠለሉበት ካምፕ በወታደሮች መካከል በተካሄደ የተኩስ ልውውጥ እስካሁን በታወቀው መረጃ ሰባት ሰዎች መገደላቸው ተዘግበዋል። የዓይን እማኞች እንደገለጹት የተኩስ ልውውጡ የተሰማው ተፈናቃዮች የምግብ እርዳታ መቀበያ ካርድ ለመውሰድ ተሰልፈው በመጠባበቅ ላይ በነበሩበት ወቅት ነው። የመጠለያ ካምፑ ነዋሪ የሆነች ሐቢባ አብዱራህማን የተባለች አንዲት የተፈናቃይ ለአሜሪካ ድምጽ በሰጠችው ቃል ወታደሮቹ ተፈናቃዩን ወደ ሰልፉ በማስጠጋት ላይ ሳሉ ነው ጠመንጃ እስከ ማንሳት የደረሰው ብጥብጥ የተቀሰቀሰው አንድ የሞቃዲሾ የሚዲያ ሆስፒታል ሰራተኛ እንዳስረዱት ከሟቾቹ የዘጠኝ ወር ጨቅላና የሰማኒያ አምስት አመት እድሜ ባለጸጋ አዛውንት ይገኙበታል። በተኩስ ልውውጡ ሌሎች ቁጥራቸው አስር የሚደርስ ሰዎች መቁሰላቸውንም ባለስልጣናቱ ተናግረዋል። ባለፉት አመታት ውስጥ በተከታታይ የአካባቢውን በመታው ድርቅና ለአመታት የዘለቀው ብጥብጥ ሳቢያ በብዙ ሚሊዮኖች የሚጎመቱ ሶማሊያውያን በእርዳታ እህል ጥገኛ እንደሆኑ እንዲሆኑ አድርጓቸዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው አርብ በፓሪስ የደረሰውን አሰቃቂ የአሸባሪዎች ጥቃት ተከትሎ በቱርክ የተሰባሰቡ የዓለም መሪዎች የተጠናከረ ደህንነት የደህንነት መረጃ ልውውጥ ጥብቅ አለም አቀፍ የድንበሮች ጥበቃና የአሸባሪዎችን የገንዘብ ምንጮች ማድረቅ የመሳሰሉ ወሳኝ እርምጃዎችን ተግባራዊ እንደሚያደርጉ ዛሬ አስታውቀዋል። ይህንን ፈተና በወታደራዊ መንገዶች ብቻ ሳይሆን በሌሎች የተለያዩ ዘዴዎች ጭምር ለመዋጋት ተስማምተናል ያሉት የጀርመኗ ቻንስለር አንገላ መርክል ናቸው። በመጠናቀቅ ላይ ባለው የአንታሊያ ቱርኩ የጂ ሀያ አለም አለም አቀፍ የመጣኔ ሀብት ጉባኤ ላይ ይህን የተናገሩት። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን በበኩላቸው ከሶሪያና ከአካባቢው እየፈለሱ ወደ አውሮፓ በመጉረፍ ላይ ያሉትንና ከሁለተኛው የዓለም ጦርነት ወዲህ በግዝፈቱ ታይቶ የማያውቅ መሆኑ ከተነገረለት ፍልሰት ጋር ለተዛመዱ ጉዳዮች የሚውል መጠኑ ከፍተኛ ገንዘብ ማሰባሰቢያ እንዲሆን የታለመ ጉባኤ በፊታችን የአውሮፓውያኑ አዲስ አመት የሚያስተናግዱ መሆናቸውን አስታውቀዋል። በተያያዘ ዜና የፓሪሱ የአሸባሪዎች ጥቃት በዓለም ስልጣኔ ላይ የተቃጣ ነው ያሉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው። በዚሁ ጉባኤ ላይ ንግግር ያደረጉት ስምንቱን የዓለም ሀያላን ሀገሮች መንግስታት ጨምሮ የአውሮፓ ህብረትና ሌሎች ሀገሮች መንግስታት የሚገኙበትና ጂ ሀያ በመባል የሚታወቀው አለም አቀፍ መድረክ በያዝነው ሳምንት በቱርክ ላደረገው ቀድሞ የተያዘው አጀንዳ በአለም አቀፍ ንግድ ከኃይል ምንጭ አጠቃቀምና ከአካባቢ አየር ብክለት ጋር የተያያዙ ርዕሰ ጉዳዮች ይሁኑ እንጂ የፓሪሱ የአሸባሪዎች ጥቃት የጉባኤውን ልዩ ትኩረት መሳቡ ተዘግቧል። የምሽቱ አብይ ርዕሳችን ተጨማሪ ዘገባ ያክልበታል። ባለፈው አርብ በፓሪስ የደረሰውን የቦምብ ጥቃት ተከትሎ የፖሊስ ኃይሎች ባካሄዱት አሰሳ ሀያ ሶስት ሰዎች መታሰራቸውን የፈረንሳይ ባለስልጣናት አስታወቁ። ጥቃቱን በማውጠንጠን የሚጠረጠር አንድ ግለሰብ መያዛቸውንም ባለስልጣናቱ ጨምረው ገልጠዋል። የሞሮኮ ተወላጅነት ያለው ቤልጅማዊው አብደልሐሚድ አባውድ ነው መቶ ሃያ ዘጠኝ ሰዎች ለተገደሉበት ለዚህ አሰቃቂ ጥቃት በዋናው ጥንጣኝነት የተጠረጠረው። የቤልጅየም የጸጥታ ባለስልጣናት ከበርካታ ወራት አስቀድሞ በዚያች ሀገር የፖሊስ ኃይል ላይ በተቃጣ ያልተሳካ ሙከራ ይፈልጉት እንደነበርም ይታወቃል። የፈረንሳይ ሀገር ውስጥ ድህንነት ደህንነት ሚኒስተር በርናንድ በዛሬው ዕለት እንዳመለከቱት ሌሊቱን ፖሊስና የጸጥታ ኃይሎች ከ አንድ መቶ ሰባ በላይ የሚሆኑ ሀሳዎችን በተለያዩ አካባቢዎች ያካሂደዋል። ቁጥራቸው ቀደም ብሎ ከተገለጸው ተጠርጣሪዎች እስር በተጨማሪ ሌሎች ቁጥራቸው ከአንድ መቶ በላይ የሚደርስ ሰዎች እንቅስቃሴያቸው በቤታቸው ውስጥ ብቻ እንዲገታ መደረጉንም ባለስልጣናቱ ይፋ አድርገዋል። በሚያንማር የተቃዋሚ ፓርቲ መሪዋ አንሳንሱቺ ዛሬ ሰኞ በተካሄደው የሀገሪቱ የብሔራዊ ሸንጎ መዝጊያ ስነ ስርዓት ላይ መሳተፋቸው ተዘግቧል። ፓርቲያቸው የብሔራዊ ዲሞክራሲ ሊግ ኤንኤልዲ በቅርቡ ሀገሪቱን የሚመራውንና በጦር ኃይሉ የሚደገፈውን የትብብርና የልማት አንድነት ፓርቲን እጅግ ከፍተኛ በሆነ ድምፅ ብልጫ አሸንፎታል። በዚህም ሳቢያ ኤንኤልዲ በተተኪው አዲስ ፓርላማ የማያሻማ ድምፅ የሚኖረው ባለ አብላጫ መቀመጫ መሪ ፓርቲ ይሆናል። የሀገሪቱ ወታደራዊ ሁንታው ባረቀቀው እና ተፈጻሚ ባደረገው ህገ መንግስት ሁለቱ ወንዶች ልጆቻቸውና ዛሬ በህይወት የሌሉት የቀድሞ ባለቤታቸው የውጭ ሀገር ዜግነት ያላቸው በመሆናቸው፣ የእንግሊዝ ዜጋ ነበሩ ባለቤትየው አሁን ሳንሱቺን ማይነማርን በፕሬዝደንትነት እንዳይመሩ ያግዳቸዋል። ይሁን እንጂ ፓርቲያቸው በምርጫው ካሸነፈ በፕሬዝደንትነት የሚሰይሟቸውን ሰው የሚያዙት እሳቸው እንደሚሆኑ ከምርጫው በፊት መናገራቸው አይዘነጋም። የዛሬው የፓርላማ ጉባኤ በቴንሴን የፕሬዝደንትነት ዘመን የመጨረሻ ነው የሚሆነው። በሌላ ዜና የቅርቡን የዚያችን ሀገር ታሪካዊ የተሰኘ ምርጫና ውጤቱን ተከትሎ ለፕሬዚደንቱና ለአሸናፊው የተቃዋሚ ፓርቲ መሪ ሳንሱቺ የእንኳን ደስ ያላችሁ መልእክት ባለፈው ሳምንት የላከው ዋይት ሀውስ እሳቸውን ለፕሬዚደንትነት የሚያበቃውን ጨምሮ ሀገሪቱ በርካታ ዲሞክራሲያዊ ለውጦችን ማካሄድ እንደሚጠብቋት አመልክቷል። እስራኤል የአሁድ ዝርያ አለን ለሚሉ ዘጠኝ ሺህ ለሚደርሱና ፈላሻ ሙራ በመባል ለሚጠሩ ኢትዮጵያውያን ትላንት ወደ አገሯ መግባት የሚያስችላቸውን ፈቃድ እንዲሰጣቸው ወስናለች። ውሳኔው ለአስርት አመታት በላይ ሲያከራክር የቆየውን የፍልሰት መብት ጥያቄ ከፍጻሜ ያደርሳለም ተብሏል። አጠር ያለ ዘገባ አለን፣ ሰለሞን ክፍሌ ያቀርበዋል። ካቢኔው በኢትዮጵያ የቀሩ የመጨረሻዎቹ ፈላሽ ሙራዎች በሚቀጥሉት አምስት ዓመታት ጊዜ ውስጥ ወደ እስራኤል እንዲገቡ የወሰነው በሙሉ ድምፅ ነው። ውሳኔው ተቀባይነት የሚያገኘው ግን ፍልሰተኞቹ በተሳካ ሁኔታ ወደ አይሁድነት የመቀየሩን ሂደት ከፈጸሙ በኋላ እንደሚሆን የአገር አስተዳደር ሚኒስቴር መሥሪያ ቤቱ አስታውቋል። እነኚህ ዘጠኝ ሺህ ይሆናሉ የሚባሉት ቤተ እስራኤላውያን በመባል የሚጠሩት ፈላሾች ከእስራኤል የመጨረሻውን ፈቃድ እስኪያገኙ ድረስ ኢትዮጵያ ውስጥ በተቋቋሙ የሽግግር ካምፖች ቆይተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለዚሁ ባወጡት መግለጫ በአዲስ አበባና ጎንደር ካምፖች ሲጠባበቁ የቆዩትን ከእስራኤል ጋር ግንኙነት ያላቸውን ማኅበረሰቦች በቀጣዮቹ አምስት ዓመታት ወደ እስራኤል ለማምጣት አንድ ጠቃሚ እርምጃ ወስደናል ብለዋል። የመጀመሪያዎቹ የኢትዮጵያ ይሁዶች ወደ እስራኤል የሄዱት እንደ አውሮፓውያን ዘመን አቆጣጠር በ1980ና በ1990ዎቹ ዓመታት እንደነበር ይታወሳል። ዛሬ እስራኤል ውስጥ ከጠቅላላው 8 ሚሊዮን ሕዝብ 135,000 የሚጠጉት የኢትዮጵያ አይሁዶች ናቸው። አድሎ ይፈጸምብናል፣ ዘረኝነት አለ፣ ድህነትም ያጠቃናል ሲሉ በማማረር በዚህ ዓመት መግቢያ ላይ በቴላቪቭ ከተማ ጎዳናዎች ደም ያፋሰሰ የተቃውሞ ሰልፍ አካሂደዋል። ኢትዮጵያውያን አይሁዶች ለእስራኤል ምክር ቤት አባልነትና በጦር ሰራዊቱ ውስጥም ከፍተኛ መኮንን ደረጃ ቢደርሱም ከሌሎቹ ሀገሮች እስራኤላውያን ቁጥራቸው እጅግ አነስተኛ ነው። በብሔራዊ ደረጃ የኢትዮጵያ እስራኤላውያኑ ቤተሰቦች ገቢ ከሌሎች በ35 ከመቶ ያንሳል። የሁለተኛ ደረጃ ትምህርት ዲፕሎማ የሚያገኙ ልጆቻቸውም ገሚሱ ብቻ ናቸው፣ 50 ከመቶ ለማለት ሲነጻጸር ከሌሎች አገሮች የሄዱ የእስራኤል ዝርያ ያላቸው 63 ከመቶ ይደርሳል። ዩናይትድ ስቴትስ በዋንታናሞ ኪዩባ ታስረው የነበሩ አምስት የመናውያንን ለዩናይትድ አረብ ኤሜሬት አስተላልፋ መስጠቷ ተዘገበ። የፔንታገን መግለጫ በትላንትናው ዕለት ይፋ እንዳደረገው አምስቱ ሰዎች ከአስር ዓመታት በላይ በዚያ ታስረው የቆዩ የበታች ደረጃ የሚገኙ ሰዎች መሆናቸው ተገልጠዋል። አድማጮች ለስ ዜናው የተመደበው ሰዓት በዚያው አበቃ። የዓለም ዜናዎችን አደመጥን። የተከበራችሁ አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ህዳር 6 2008 ዓ ም ምሽት ፕሮግራማችን ነው። በናይል ሳትም እንደዚሁ ታገኙናላችሁ። የዓለም ዜናዎቹን በማስቀደም አምጠናል። በኢትዮጵያ የተከሰተውን ድርቅ በተመለከተ ወደ ተጠቁት አካባቢዎች ከተጓዘ ዘጋቢያችን የደረሰ ሪፖርት በሁለተኛው አጋማሽ ይቀርባል። ወቅታዊ ዘገባዎች በሚተነተኑበት የመጽሔት ክፍለ ጊዜ ላይ ደርሰናል። ቱርክ፣ አንታሊያ ላይ የተካሄደውን የቡድን ሀያ ጉባኤ ቀደም ሲል ታክሎለት የነበረውን ትኩረት የፓሪሱ ሽብር ጥቃት ቀይሮታል ይላል። ከምሽቱ አብይ ጉባኤ ታዲያ አቢርስ ታዲያ ተከትሎ የሚቀርበውን የብሩንዲን ወደሚመለከተው ዘገባ አንለ የፓሪሱን ጉባኤ የተመለከቱትን ዘገባዎች ቆየት ብለን እናቀርባለን። እንደደረሰን አሁን ወደ ቡሩንዲ ጉዳይ ነው የምናልፈው። የቡሩንዲ መንግሥት በሀገር ውስጥም ሆነ በውጭ ሀገር ከመላ የሀገሪቱ ሕዝብ ጋር ለመነጋገር ዝግጁ እንደሆነ አስታውቋል። መንግሥት ይህንን ያለው በምስራቅ አፍሪቃ ማህበረሰብ አስተባባሪነትና በዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ ሸምጋይነት ከሚመለከተው የሀገሪቱ ህዝብ ጋር አካታች የሆነ ውይይት እንዲካሄድ የተባበሩት መንግስታት ድርጅትና የአፍሪቃ ህብረት ባለፈው ሳምንት ጥሪ ካቀረቡ በኋላ ነው። ባልደረባችን ጄምስ በቲ ያጠናቀረውን ዘገባ አዳነች ፍሳሐይ ታቀርባለች። የቡሩንዲ የውጭ ጉዳይ ሚኒስትር አላይኒያ ምትዌ ንግግሩ የሚካሄደው በአሩሻው ስምምነት መንፈስ ብቻ ሳይሆን በብሩንዲ ሪፑብሊክ ህገ መንግስት መሰረትም ነው ብለዋል። በህገ መንግስቱ መሰረት ህዝባዊ ውይይቱን በኃላፊነት የሚያቀናጁ ተቋማት እንደተመሰረቱም አክለው ገልጸዋል። ካለፈው አርብ አንስቶ በመዲናዊቱ ቡጅምብራ ፓርቲዎች መካከል ንግግር እንደተጀመረም የውጭ ጉዳይ ሚኒስትሩ ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለብሩንዲ ወታደራዊ ኃይልና ህዝብ መልእክት አስተላልፈዋል። የቡሩንዲ ወታደራዊ ኃይል ሀገሪቱ ከመከፋፈል ወጥታ ለመተባበር ያላትን ብቃት ትወክላላችሁ። ከቡሩንዲ አብራክ የወጣችሁ ልጆቿ ናችሁ። በአፍሪካ ዙሪያ ሰላም እንዲኖር ለማድረግ በሚደረገው ጥረት ረድታቸዋል። አሁን ደግሞ ከፖለቲካዊ ግጭቶች ርቃችሁ የሀገሪቱን ሕዝብ በመጠበቅ የሀገርን ሰላም በማስከበር ተግባር ጥረት ልትረዱ ትችላላችሁ። ፕሬዚደንት ኦባማ ለሀገሪቱ ህዝብም ንግግር አድርገዋል። የብሩንዲ ህዝብ ሆይ ዛሬ በቀጥታ ከእናንተ ጋር ለመነጋገር የምፈልገው ነገር አለ። ብሩንዲ ኩሩና ውብ ሀገር ናት። ይሁንና ከቅርብ ወራት ወዲህ የምትወዷት ሀገራችሁ መጻኢ ዕድል አደጋ ላይ ወድቋል። መሪዎች የጥላቻ ልፈፋ እያሰሙ ናቸው። ዘግናኝ የሆነ የኀይል ተጠቃሚነት ተግባር የንጹሐን ወንዶች ሴቶችና ልጆችን ሕይወት አጥፍቶአል። ካለፈው የብሩንዲ አሳዛኝ ታሪክ በመነሳት እንዲህ ዐይነቱ ግጭት ወዴት ሊያመራ እንደሚችል እንገነዘባለን። መላ የብሩንዲ ሕዝብ ሆይ በኅብረት ስትቆሙ የት ልትደርሱ እንደምትችሉ አትዘንጉ። ከቅኝ ተገዥነት ወጥታችሁ እንዴት ሀገርን እንደምትገነቡ ከእርስ በርስ ጦርነት ወጥታችሁም ሀገርን መልሳችሁ ገንብታችሁ በሰላም መኖር የተሻለ መሆኑን አሳይታችኋል። የፖለቲካ ተቀናቃኝነትና የጥላቻ ልፈፋ ይህንን እድላችሁን እንዲነጥቁ መፍቀድ የለባችሁም። ቡሩንዲ ውስጥ ቀውስ የተከሰተው የሀገሪቱ ፕሬዚዳንት ፒየር ንኩሩንዚዛ ለሦስተኛ ጊዜ ለመወዳደር በወሰኑበት ወቅት ነው። ቢያንስ 240 የሚሆኑ ሰዎች ተገድለዋል። በሀገሪቱ ያሉት ተቃዋሚዎች የፕሬዚዳንቱ ለሦስተኛ ጊዜ ስልጣን ላይ ለመቆየት መወዳደር የሀገሪቱን ሕገ መንግሥት ይጥሳል በሚል ተቃውሞ ማካሄድ ከጀመሩበት ጊዜ አንስቶ ከሁለት መቶ ሺህ በላይ የሚሆኑ ሰዎች ከሀገሪቱ ለመሰደድ ተገደዋል። የቡሩንዲን በዘር ላይ የተመሰረተ ግጭትን ለማቆም የተደረገው የአሩሻው ውል በሀገሪቱ ምክር ቤት 60 ከመቶ መቀመጫ የሚይዙት ብዙሃኑ ሁቶዎች 40 ከመቶውን መቀመጫ ደግሞ ውህዳኑ ቱትሲዎች እንዲይዙት ይደነግጋል። የሀገሪቱ የውጭ ጉዳይ ሚኒስትር ስለሚካሄዱት ውይይቶች ሲናገሩ ውይይቱ በምን ላይ እንደሚያተኩር አልገለጹም። እሱን የሚወስነው የብሩንዲ ህዝብ ነው ብለዋል። የአፍሪካ ህብረት የሰላምና የጸጥታ መማክርት ብሩንዲ ውስጥ ያለው የፖለቲካ ሁኔታ አጣብቅኝ ውስጥ መግባት፣ የጸጥታ ጉድለትና ግጭት በጥብቅ እንዳሳስበው የሚገልጽ መግለጫ ባለፈው አርብ አውጥቷል። አሁን ወደ ምሽቱ አቢርስ እንሄዳለን። ወደ ፈረንሳይ የሚወስደናል። ፓሪስ ላይ የተፈጸመው ጥቃት በስልጡኑ ዓለም ላይ የተፈጸመ ነው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በሀያዎቹ የበለጹ አገሮች ጉባኤ ላይ ዛሬ ተናግረዋል። የቱርኳ ከተማ አንታሊያ ላይ በተካሄደው የቡድን ሀያ ጉባኤ ቀደም ሲል ታቅዶ የነበረው በንግድ በኤነርጂና በአየር ንብረት ለውጥ ላይ ለመነጋገር የነበረ ቢሆንም የፓሪሱ የሽብር ጥቃት ግን የጉባኤውን ሙሉ ትኩረት ቀይሮታል። ለጥቃቱ ከየአካባቢው እየተሰጠ ያለው ምላሽና ስጋቱም አሁንም እንደቀጠሉ ሲሆን ለጥቃቱ ሊጋለጡ ይችላሉ በሚባሉ የአሜሪካ ከተሞች ውስጥም የጸጥታ ጥበቃው እንዲጠናከር ተደርጓል። ከንታሊያ ከአንታሊያ ከፓሪስና የሌሎችም አካባቢዎች የተጠናቀሩ ዘገባዎችን ሰለሞን አባተ ለምሽቱ አብይ ርዕስ እንዲህ ያዘጋጅቶታል። የፈረንሳይና የጀርመን ቡድኖች ወዳጅነት ጨዋታ እያደረጉ ከነበሩበት የፓሪስ ስታዲየም አጠገብ የደረሰ ፍንዳታ ነበር የሰማችሁት። ከሁሉም የበዛው የሕይወትና የአካል ጉዳት እንዲደርስ የተደረገበትን የባታክላን የሙዚቃ ዝግጅት አዳራሽ ጨምሮ በስድስት የተለያዩ ስፍራዎች ላይ በፍንዳታ በተኩስና በአጥፍቶ መጥፋት እርምጃ የታጀቡ ጥቃቶች ናቸው ፓሪስን የዋጧት የከትናንት በስቲያው አርብ ምሽት ላይ ውቢቱ ፓሪስ ወደ ጦር አውድማነትና የጥፋት መስክነት የተለወጠች መሰለች። የነጻነት የእኩልነትና የወንድማማችነት አስተሳሰብና እሴት እናትና ማዕከል የሆነችው ፈረንሳይ በድጋሚ በሽብር ተመታች። ዓለም እንደገና ደነገጠ። French President François Hollande, who was at the stadium for the match, has denounced an act of war by ISIS. The ተፋፍሰው እየተወሰዱ ሳሉ የአንታሊያ ቱርክ ላይ ዛሬ ተሰብስበው እየተነጋገሩ የዋሉት የዓለም እጅግ ሀያልና እጅግ ባለጠጋም ሀገሮች መሪዎች ዛሬ እንዲህ የሚሉ ቃላትን ያዘለ መግለጫ አወጡ። ፓሪስ ውስጥ የተፈጸሙትን አስደንጋጭና አስቀያሚ የሆኑ ጥቃቶች ተተካካይ በሌለው እጅግ ብርቱ የሆነ መግለጫ እናወግዛለን ለመላው ሰብዕና ተቀባይነት የሌላቸው ስድብ ናቸውና፣ ሽብር ፈጠራን በምንም መልኩና መቼ የሚፈጠር ልንዋጋው ያለንን መደጋገፍና ጽናት በድጋሚ እናረጋግጣለን። መሪዎቹ በመካከላቸው የስለላ መረጃ ልውውጥን ለማጠናከር ብሔራዊ ወሰኖቻቸውን ለማጥበቅ፣ ለሽብር ፈጠራ አድራጎት የሚጎርፈውን ገንዘብ ለማስቆም እንደሚሰሩ ዛሬ በድጋሚ ቃል ገብተዋል። ፈተናውን መጋፈጥ የሚቻለው በጦር መንገድ ብቻ እንዳልሆነና በርካታ እርምጃዎች መወሰድ እንዳለባቸው ተስማምተናል ብለዋል። የጀርመን ቻንስለር አንጌላ መርከል ማምሻውን ለጋዜጠኞች በሰጡት መግለጫ የሩሲያው ፕሬዚዳንት ቭላዲሚር ፑቲን እነዚህን ሰይጣኖች ለመውጋት ከረጅም ጊዜ አንስቶ ማድረግ የነበረብን ቢሆንም አሁንም ኃይሎቻችንን በጋራ ማቀናጀት አለብን ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ቢሮ ማምሻውን እንዳስታወቀው ጠቅላይ ሚኒስትሩና የሩሲያ ፕሬዚደንት ፑቲን ከቡድን ሀያ ዋና ስብሰባ አዳራሽ ወጣ ብለው ተነጋግረው ነበር። እናም ሞስኮ በእስላማዊ መንግሥት ቡድን ላይ እያካሄደች ያለችውን ድብደባና ጥቃት አጠናክራ እንደምትቀጥል ፑቲን ቃል ገብተዋል። ከሁለተኛው የዓለም ጦርነት ወዲህ ሲከሰት በግዝፈቱ የመጀመሪያው ነው ለተባለው ሶሪያ የስደት ቀውስ ምግብና ድጋፍ ለማሰባሰብ ከፊታችን በሚመጣው በአዲሱ የአውሮፓ ዓመት ውስጥ እንግሊዝ አንድ ግዙፍ የለጋሾች ጉባኤ እንደሚጠሩ የጠቅላይ ሚኒስትሯ ካምረን ማምሻውን ለጋዜጠኞች ነግረዋል። ጥቃቱ ከተፈጸመ አንስቶ የሀገራቸውን አቋም ሲያሳውቁ የቆዩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ቀውስ እንዲያበቃ ለማድረግና ፈረንሳይ ጥቃት አድራሾቹን ለመያዝ የምታደርገውን እንቅስቃሴ ለማገዝ ጥረታቸውን በእጥፍ ድርብ እንደሚያሳድጉ ቃል ገብተዋል። ፕሬዚደንቱ ዛሬ ከቱርኩ ፕሬዚደንት ራቺብ ጣይብ ኤርዶሃን ጋር ከተወያዩ በኋላ እንዲህ ብለዋል ጥረቶቻችንን በእጥፍ ድርብ እናሳድጋለን። ዩናይትድ ስቴትስ ከፈረንሳውያን ጋር በአጋርነት እንደምትቆም አጥቂዎቹን አብራ እንደምታሳድድ፣ እና የሶሪያ ቀውስ እንዲያበቃን እንደምትሰራ ተናግረዋል ኦባማ። አንክራ ውስጥ እንደ ተፈጸመው አስከፊ ጥቃት ሁሉ በተንሻፈፈ አስተሳሰብ በመነሳሳት ምክንያት ንጹሐን ምስኪን ሰዎች መገደላቸው በፈረንሳይ ላይ ወይም በቱርክ ላይ ብቻ የተፈጸመ ጥቃት አይደለም በመላው የሰለጠና ዓለም ላይ ጭምር እንጂ። የቡድን ሀያ ጉባኤ የተከፈተው መሪዎቹ ለተገደሉት የህሊና ጸሎት አድርገው ነበር። አንድ መቶ ሀያ ዘጠኝ ሰው የተገደለበትን የፓሪስ ጥቃት ያደረስኩት እኔ ነኝ ሲል እስላማዊ መንግስት ነኝ የሚለው ቡድን ፈጥኖ ኃላፊነቱን ወስዷል። ፕሬዚደንት ፍራንሷ ኦላንድ ቢያንስ እስከፊታችን ሐሙስ ኃይል ላይ የሚቆይ የአስቸኳይ ጊዜ ሁኔታ በመላ ሀገሪቱ አውጀዋል። ሌሎችም ጥቃቶች ሊፈጸሙ ይችላሉ በሚል ስጋት ባለሥልጣናቱ በመላ ፈረንሳይ ጸጥታ አስከባሪዎችን አሰማርተዋል። ፓሪስ ላይ በተፈጸሙ ተደራራቢ ጥቃቶች ሐዘናቸውንና ድዴታቸውን የገለጹ የዓለም መሪዎች ከፈረንሳይ መንግስትና ህዝብ ጎን እንደሚቆሙ ያሳወቁት ጥቃቱ በተፈጸመበት ምሽት ነበር። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ከፈረንሳውያን ጎን ትከሻ ለትከሻ አብረን እንቆማለን፣ የሚያስፈልገውንም ድጋፍ ሁሉ እንሰጣለን ብለዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ጥቃቱ እንደተፈጸመ ሐዘናቸውን ከገለጹት መሪዎች አንዱ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን መናገሩን እስክንድር ፍሬው ከአዲስ አበባ እንደሚከተለው ዘግቧል። ጠቅላይ ሚኒስትሩ በዚሁ መልእክታቸው በፓሪስ የሽብር ጥቃት ለተጎዱ ቤተሰቦች ሐዘናቸውን ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፈረንሳይ ፓሪስ በደረሰው የሽብር ጥቃት ለተጎዱ ቤተሰቦችና ለሀገሪቱ መንግስት በኢትዮጵያ መንግስትና ሕዝብ ስም የተሰማቸውን ሐዘን ገልጸዋል ብሏል ዘገባው። የሽብር ድርጊቱን ያወገዙት የኢትዮጵያው ጠቅላይ ሚኒስትር በጥቃቱ ጉዳት ለደረሰባቸውም መጽናናትን ተመኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለፈረንሳዩ ፕሬዚደንት እየደወሉም ሆነ በመገናኛ ብዙሃን ባደረጓቸው ንግግሮች ሀዘናቸውንና ቁጣቸውን ከገለጹት መሪዎች መካከል የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ይህ አድራጎት በማንኛውም ሃይማኖትም ይሁን በሰው ዘንድ ጨርሶ ተቀባይነት የሌለው ነው ብለዋል። የጀርመን ቻንስለር አንጌላ መርከልም በሁላችንም ላይ የተሰነዘረ ጥቃት ነው መልስ የምንሰጠውም ሁላችንም አብረን ነው ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን እስላማዊ መንግስት ቡድንን የእስላማዊ መንግስት ቡድንን ታጣቂዎች ጨካኝና ርኅራሄ የለሽ ነፍሰ ገዳዮች ሲሉ ጠርተዋቸዋል። ሀገራቸው መርዛማና ጽንፍኛ ያሉትን አስተሳሰብ ለማጥፋት ጥረቷን እንደምታጠናክር ዝተዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የወንብድና አድራጎት ብለውታል። በኢራን ፕሬዚደንት ሐሰን ሮሃኒ በአውሮፓ ሊያደርጉት አቅደውት የነበረውን የአራት ቀናት ጉብኝት ሰርዘው ጥቃቶቹን በሰብዕና ላይ የተፈጸሙ ወንጀሎች ብለዋቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳፋሪ የሽብር ጥቃቶች ብለዋቸዋል። የሶሪያው ፕሬዚደንት ባሻር አልአሳድ በመላ ሰብዕና ላይ የተፈጸመ ጥቃት ነው ሲሉ አውግዘውታል። ሂዝቦላ የሚባለው ቡድንም የፓሪሱን ጥቃት አውግዞ ሰሞኑን እስላማዊ መንግስት ቡድን ሊባኖስ ውስጥ ለፈጸመው የሰላማዊ ሰዎች ግድያ እንደሚበቀል ዝቷል። የአውሮፓ ህብረት ፕሬዚደንት ዶናልድ ተስክ ለፕሬዚደንት ፍራንስዋ ኦላንድ በጻፉት ደብዳቤ ፓሪስ ላይ የተፈጸመው አሳዛኝና ወራዳ የሽብር አድራጎት ሊከፋፍለን ሊያስደነብረንና ፈረንሳይን ታላቅ መንግስት የሚያደርጓትን እሴቶች ነጻነትን፣ እኩልነትን፣ ወንድማማችነትን ሊያጠፋ እንደማይችል በዚህም ኢላማውን እንደማይመታ እናረጋግጣለን ብለዋል። የፈረንሳይ ፕሬዚደንት ፍራንሷ ኦሎንድ ዛሬ ለተካሄደው የቡድን ሀያ ስብሰባ ወደ ቱርክ ሊያደርጉ የነበረውን ጉዞ መሰረዛቸውን ወዲያው አሳውቀው እንዲህ አሉ። ሽብርተኞች እንዲህ አይነቶቹን የጭካኔ አድራጎቶች ሲፈጽሙ ከፊታቸው ተደቅና የሚያገኟት በቁርጠኝነቷ የጸናች ፈረንሳይን፣ አንድ ፈረንሳይን፣ የተሰበሰበች ፈረንሳይንና ራሷን ለማሸማቀቅ ያላሳደረች ፈረንሳይን እንደሆነ እርግጠኞች ልንሆን ይገባል ብለዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ዋና ዋና በሚባሉ ሰው በርከት እያለ ሊገኝ በሚችልባቸው አውሮፕላን ጣቢያዎችን፣ የስፖርት ማዘውተሪያና የውድድር ስፍራዎችን፣ እንዲሁም የሙዚቃ ትርኢትና ሌሎች የመዝናኛ ክንዋኔዎች የሚቀርቡባቸውን አዳራሾችና አካባቢዎች ከተሞች እንዲሁም ትላልቅ ከተሞቿን ለመጠበቅ የጸጥታ ስምሪቷን አጠናክራለች። የሎስ አንጀለስ ከተማ ከንቲባ ኤሪክ ጋርሴቲ ከተማይቱ አስፈላጊ ናቸው የሚባሉ እርምጃዎች ሁሉ መውሰዷን ተናግረዋል። ሀገር ውስጥ ጉዳይ ሚኒስትሩ ከጄ ጆንሰን ጋር በስልክ ተነጋግረናል። ሁሉንም የስለላና ቅኝ ስራዎች እያጠናከርን ነው። አይናችንን ከፍተን መጠበቅ አለብን። በዩናይትድ ስቴትስ እጅግ ግዙፉ የገበያ ማዕከል የሚገኘው በሚኔሶታ ውስጥ ነው። ባለፈው የካቲት የተለየ ዛቻ ስለደረሰበት ከዚያን ጊዜ ጀምሮ የጸጥታና የደህንነት ጥበቃው የተጠናከረ ነው። የኒውዮርክ ከተማ የፖሊስ ኮሚሽነር ሬይ ኬሊ ማድረግ የሚችሉትን ሁሉ ማድረግ የሚችሉት ሁሉ ገደብ እንዳለው ተናግረዋል። ለጥቃት የተጋለጡ ስፍራዎች ያሉት እዚህም እዚያም ነው። ይሁን እንጂ ማድረግ የምንችለውን ሁሉ እናደርጋለን። አሜሪካውያን ግን በአብዛኛው በየአካባቢዎቻቸው የጸጥታ ሠራተኞችና ባለሥልጣናት ከአደጋ እንደሚጠብቋቸው መተማመናቸውን ይገልጻሉ። በመሆኑም መደበኛ እንቅስቃሴዎቻቸውንና ተግባራቸውን የማስተጓጎል ወይም የማቋረጥ ሐሳብ የላቸውም ከቴኔሲ ግዛት ዋና ከተማ ናሽቪል ነዋሪዎች አንዷ እንደተናገሩት ከተማችን ይጠብቀናል ብዬ አምናለሁ፣ በደህንነታችንም እንደምንቀጥል ይሰማናል ብለዋል። አሜሪካውያንም በሌሎች የዓለም ክፍሎችም የክፍትና ነጻ ማኅበረሰብን የአኗኗር ዘዬ ለምደው የኖሩ ሁሉ እንግዲህ በፍተሻና በጥበቃ የታጀበ አዲስ ዐይነት ሕይወት መልመድ ሊኖርባቸው ነው እየተባለ ነው። ቀጣዩም ዘገባ ፓሪስ ላይ በደረሰው ጥቃት ዙሪያ ያተኮረ ነው። ባለፈው አርብ በፈረንሳዩ ዋና ከተማ አሸባሪዎች ያደረሱ ጥቃት ወደ አውሮፓ የሚጎርፉ ስደተኞችና ፍልሰተኞች የሰፈራ እድል ማግኘታቸውን ሁኔታ ያደናቅፍ ይሆናል የሚል ጥያቄ እያስነሳ ነው። ብሩኖ ስታግ ነው የሰብአዊ መብት ተሟጋቹ ድርጅት የሂዩማን ራይትስ ዋች ዋና ስራ አስኪያጅ፣ ቡድኑ በዓለም አቀፍ ደረጃ ለሚያደርገው የመብት ማስከበር ዘመቻ ኃላፊ ናቸው። የቪኦኤው ጆዲ ካፕዋ ወደ ፓሪስ ደውሎ አነጋግሯቸዋል። ትዝታ በላቸው ዘገባውን ታቀርባለች። አንዳንድ ሰዎች የስደተኞች በብዛት ወደ አውሮፓ መጉረፍ ለአውሮፓ ለራሷና ና ለፈረንሳይ አደጋ አጋርጧል የሚሉት በእውነት ላይ ባልተመረኮዘ ግምት ነው ይላሉ የሂዩማን ራይትስ ዋቹ የዘመቻ ኃላፊ ብሩኖ ስታንጎ። እኛ ጥብቀን የምናምነው እውነቱ የሚያሳየው ተቃራኒውን እንደሆነ ነው። በታሪክ ታይቶ የማይታወቅ ብዛት ያላቸው ስደተኞች ወደ አውሮፓ የሚሸሹት በባሸር አልአሳድ የሚመራውን በጅምላ ገዳይ መንግስት ሽሽት ነው። በተጨማሪም አክራሪና በጅምላ ጨፍጫፊ የሆነው እስላማዊ መንግስት በሶሪያና ኢራቅ የሚፈጽመውን ሽብር ሽሽትም ጭምር ነው የሚሰደዱት። እነዚህ ሰዎች ራሳቸው የሽብር ሰለባ ናቸው። ነጻነታቸው፣ በሰላም የመኖር መብታቸው ተነፍጓቸው ከቤት ንብረታቸው የተፈናቀሉ፣ በእስልምና የእምነት ዘርፍ ልዩነት የእርስ በርስ ጥቃት፣ የኬሚካላዊ መሳሪያ፣ የፈንጂ ሰለባ የሆኑ ለደህንነታቸው ዓለም አቀፍ ዋስትና የሚሹ ናቸው። የአውሮፓ ደህንነት ላይ አደጋ ይጋርጣሉ የሚለው ከእውነት የራቀ ነው። ባለፈው አርብ ፈረንሳይ ላይ የደረሰው አይነት አሰቃቂ ጥቃት ግን ሰዎች እንደ ወትሮ በማመዛዘን እንዲያስቡ ሳይሆን በፍርሃትና በስጋት ተውጠው የተዛባ አመለካከት እንዲያንጸባርቁ ያደርጋል። ይህን እንዴት ማረም ይቻላል ለሚለው ጥያቄ የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች አለም አቀፍ አስተባባሪ ብሩኖ ስታንጎ ተቋማት መሪዎች ኃላፊነት መውሰድ አስፈላጊ ነው ይላሉ። የመገናኛ ብዙሃን፣ የፖለቲካ መሪዎች፣ የሲቪል ማህበረሰቦች ኃላፊነት በመውሰድ ድምፃቸውን ከፍ አድርገው እውነቱን መናገር አለባቸው ይላሉ ስታንጎ። መሪዎች በሐሰት ከሚካሄድ ዘመቻ ጥቅም ለማግኘት ከመሞከር ይልቅ እውነቱን በመግለጽ ኃላፊነት መውሰድ ይገባቸዋል። እኛ እስካሁን ያገኘነው መረጃ ያለፈውን አርብ የፓሪስ ጥቃት ያቀዱትና የፈጸሙት በመሠረቱ እዚያ አውሮፓ ውስጥ ተወልደው ያደጉ የፈረንሳይና የቤልጂክ ዜግነት ያላቸው ናቸው ተጠያቂ የሆኑት። ስለዚህ ይህ ስደተኞቹ ያደረሱት ጥቃት ነው የሚለው አነጋገር በእውነቱ ስህተት ነው። ከአርቡ ጥቃት አስቀድሞ የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች የስደተኞችን ችግር ለመፍታት የአውሮፓ ሀገሮች መውሰድ አለባቸው ያላቸውን እርምጃዎች በቅደም ተከተል አስቀምጦ ነበር። አንደኛ፣ ስደተኞች የህገወጥ አዘዋዋሪዎችና የጀልባ መገልበጥ የጅምላ ሞት ሰለባዎች እንዳይሆኑ የአውሮፓ ሀገሮች በሜዲትራኒያን ባህር ላይ የሚያካሄዱት የስደተኞች ፍለጋና ነፍስ አድን ዘመቻ በሰፊው እንዲቀጥል፣ ሁለተኛ፣ የአውሮፓ ህብረት የፖለቲካ ጥገኝነትና የስደተኞች መቀበያ ህጉን በፍጥነት እንዲያሻሽል፣ ሶስተኛ፣ የፖለቲካ ጥገኝነት ጠያቂዎች ሀያ ስምንቱም የአውሮፓ ህብረት አገሮች ውስጥ የመስፈር እድል እንዲኖራቸውና ሀገሮቹም የማስፈር ኃላፊነቱን እኩል እንዲከፋፈሉ አራተኛ በፖለቲካ ጥገኝነት አሰጣት ሂደት ከአሸባሪነት ወይም ከጦርነት የሚሸሹ ቅድሚያ እንዲያገኙ ከሶሪያ፣ ከኢራቅ፣ ከአፍጋኒስታን፣ ከኤርትራ የሚጎርፉ ስደተኞች ለሰፈራ ቅድሚያ እንዲሰጣቸው በመጨረሻም ስደተኞችን የሚረዱ የአውሮፓ የስደተኞች መርጃ ድርጅቶች እና ለምሳሌ በሊባኖስ እና በዮርዳኖስ ያሉትን ስደተኞች የሚንከባከበው የተባበሩት መንግሥታት የስደተኞች መርጃ ድርጅት ተጨማሪ እርዳታ እንዲመደብላቸው ሂዩማን ራይትስ ዋች መጠየቁን ገልጸዋል። የድርጅቱ ዓለም አቀፍ ዘመቻ አስተባባሪ ብሩኖ ስታግ ነው። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ1922 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ መደበኛ ፕሮግራም ነው። ወደ ሁለተኛው አጋማሽ ተሸጋግረናል። አብራችሁን ቆዩ። በሰሜን ወሎ ዞን በራያ ቆቦ በተለይ ቀዩ ጋራ በተባለው አካባቢ የሚገኙ ገበሬዎች በዝናብ እጥረት ሳቢያ በአካባቢው በድርቅ በመመታቱ የምርት እጥረት መድረሱን ይናገራሉ። መንግስት የእህልና ዘይት እርዳታ መስጠቱን የገለጹት ቢሆንም በቂ እንዳልሆነ ግን አጽንዖት ሰጥተው ተናግረዋል ይላል ወደ አካባቢው የተሰማራው ዘጋቢያችን ግርማይ ገብሩ። ይህም ሆኖ በአካባቢው ከአሁን በፊት በረሃብ ምክንያት የሞተ ሰው እንደሌለ ገበሬዎቹ አመልክተዋል። በዞኑ መንግስት ተወካይም በአካባቢው ሰው ስላለመሞቱ እርግጠኞች ነን ይላሉ። ወደ አካባቢው የተጓዘው ቀደም ብዬ ያስተዋወቅኩት ዘጋቢያችን ግርማ ገብሩ የተመለከታቸውንና ያነጋገራቸውን አርሶ አደሮች ድምጽ ይዞ ተከታዩን ይዘው ቀርቧል። ናስለኝ ዘመናችን ምንድን ነው የሚባለው? አካባቢው ቀዩ ጋሪያ ስምሽ ማን? ሽሽግ ሞላ። ወዴት እየሄዳችሁ ነው? ገበያ። የት ነው ገበያችሁ? ቆቦ። ክረምቱ እንዴት ነው? እዚህ አካባቢ ክረምቱ ያረባ ነው የለውም። እንዴት እስኪ አሁን እንግዲህ ማሳ ከፊት ለፊታችን እያየን ነው። ይሄ ማሽላ ነው፣ ደርሷል አይደ ይህ አለው ይባላል አይባልም? የለውም። ቀንሷል ቀንሷል ቀንሷል። እንዳለፈው አይደለም። ከዚህ የበለጠ ነበር የሚሆነው ገደለኝ። ሰው ይበቃኛል እንግዲህ። ዛሬ ደግሞ ዝናብ ዘንቧል መሰለኝ፣ አሁንም ትንሽ ያካፋል። ያለውን ሰብል ያበላሽ ነው እንጂ ሊጠቅመና አይደለም። ባይሆን ይህን አትወዱትም

ምስጋን ሰማው እባላለሁ ግመልህን ይዘህ የት እየድክ ነው አሁን? አዎ ምን ዝም ብሎ አልጠቀመ ሁለትም ሶስትም ኩልሳስትና ትናንትና በሻሽተን ነበረ ሀይው በ ዝም ብሎ ያለ ጊዜ የመጣ ዝናብ ዝም ብሎ ዝም ብለና ህዚ ቆይተነ ገለባውን ነግፈን ቀለልን። እየመጣ ነው ከፊት ለፊታችን እዚሁ ማሳ ማሽን ላይ እያየን ነው። ክረምቱ እንዴት ነበረ ግን? አዎ ይሄ እንዳጋጣሚ ፊት አንዴ ጊዜ የመጣ የው ጮረርታ እንዲህ ገብታ በቂጡ ቅብቅዋ ፉርማ እንደ መጠጣት አርጋ ቆይታ እንዳጋጣሚ የመንገድ የመንገዱ ጮረርታ ማለት ነው። ለዚያ ነው ቅጠል ይዛ የተገኘው። አሁን ይች እዛ ጋ ደግሞ የጤፍ ክምር እናያለን። ታጭዶ ጤፍ ተከምሯል። ደግሞ ሞተ ነው ዝም ብሎ ነው ይሄ ይሄ ዝም ብሎ ነው። በእጃችን ነቅለን ዝም ብለን በቃ እንደው መቼም ክረምት የሚባል ነገር ሁለወር ክረምት ምንም የለም። አንዳንድ ተባራሪ መስከረም ቅዱስ ዮሐንስ ላይ ማለት ነው አንዳንድ የጣሉ ዝናቡ የነበሩ ለናየው ጣሉ ብለነ ዘራ ናቸው ማለት ነው። በዚያው በቅለው እነዚህ ካሁን ጨሌዎቹም እነዚህ ከፍሳሶቹም ዝም ብለው ነው፣ በቃ ለላፍት ገለባ ምንም ነገር የለውም። እንዴት ነው ግን ሰው ግን ተርቧል በዚህ ሰዓት? ቀላል መራባለ እንዴ! በጣም ተርቧን ህዝቡ ረባ አለበት። በረሃብ ምክንያት ግን የታመመ ወይ ሞተ አለ አንተ የምታውቀው? አይ አይ ቀደም እስካሁን ሰው አልሞተም። ሀፍት ነው የሞተው፣ ሙቶ የቆየ ሀፍት ነው ሀፍት ነው ያለቀው። ምን ያህል ይሆናል ያለቁት? በቅበል ደረጃም ኮተ መዝግቦ ሩዋን እኔ ድምሩን ሊዙ ሰላልቻው ነው እንጂ ከብት አለ አንተ አለኛው ሀብት ከብቶች ሞተውባል። እኔ ራሴ እንኳን ሞተበኝ። ሌላው ሌላው ነው እንጂ። ብዙ ናቸው ወይስ ጥቂቶች ናቸው የሞቱት? በቀበሌ ደረጃ ላይ ሳላቸው አንድ ሰላሳ ገሚ ሳይሆኑ አይቀሩም። ሀፍቱ ሰው እስካሁን ቀድም ደህና ነው፣ ብቻ በችግር እየተጠማረረ እንጭት እየደበደበ ያው ራሱ ልማት ጋር እየተጣላ ማለት ነው ነው እንጂ ያለው። መንግስት ምን እያደረገ ነው? አሁን እርዳታ እየተላከላችሁ ነው? እዚያ አካባቢ እህል አግኝታችኋል? ትናንትና እንዲሁ ትንሽ ተረጭቶልናል። ቀበሌ ደረጃው ምንድን ነው የረጩበት? ስንዴ። ስንዴ ስንት ስንት ይሰጣሉ? አሁን ለአንድ ሰው ስንት ይሰጣሉ? ለአንድ ሰው አስር ጣሳ ናት። እንግዲህ አስር ጣሳ በቂ አይደለም። ኧረ ምን ሊሆን እሺ የመጠጥ ውሃስ እንዴት ነው? ምንድን ነው የምትጠጡት? ቧንቧ ነው ራሱ ያውንትን እየወጣ በሞተር እየወጣ ቧንቧ ማለት ነው። ቧንቧ ውሃ ነው። ይቻ አሁን ሰፈሯ ተጠቃሚ ዋ በይህ ነው የምንንቀሳቀሱ፣ የምንጠጣው የመጠጥ ውሃ ችግር የለባቸው። የለም፣ የለም፣ የለም፣ የመጠጥ ውሃ ችግር የለብንም። ግመልን እየጎተትክ ወዴት ነው የምትሄደው? እኔ አሁን ወር ላይ ነው ምሄደው። ሀላይ ሀጋሪያሁኑ ቤቴ ሀላይ፣ ሀላይ ሀጭ ለማ ውስጥ አሁን ይሄን እኔ ለራሴ አሁን ይሄ እኔ ነው። ይሄን ዘርቼ ማለት ነው የበቀሉ ማሳ። አዎ ይሄን ዘርቼ መልሶ ያው ትርጉም የለውም እና ያው በተፈጥሮ የሚያደርሰው ወይ መስኖ የለው ወይ ምን የለው። ዛሬና ትናንት የጣለበት ነው እንጂ በበቀሉ ብቻ ነው እንደዚህ ሆኖ ለማዘርዘር ነው የቻለው ማለት ነው። እንደዚህ ሆኖ አራ ዝናቡ እንደዚህ ከቀጠለ ጥሩ ይሆናል ማለት ነው። አዎ ከቀጠለማ ይሄ ያው እሸት ያባላን ምንም ምርት ዋጋ ተሰብ ይለለውም እሸት ያባላን ማለት ነው። ይሄ ራሱ ነው ይሄ ይበታየሉ ዱምቡሌ

በጣም ነው የማመሰግነህ። ሰላም ሁኑ። እሺ፣ አሜን። ሰላም ሰላም። እናት እንደምን አደሩ? መስገን፣ ደህና ነኝ። የት እየሄዱ ነው? ወደ ልጄ ቤት እየሄድኩኝ። ልጁ የት ነው የምትኖረው? አይ፣ ሀያ እራስ ናት። ይሄ አካባቢ ምንድን ነው የሚባለው? ይሄ ላም በጫማ ይላል። ያንን ወዲያ እንኳ ይበር ይላል። ክረምት እንዴት ነው እናት? ክረምቱ ወጣ ገባሁን ሙቷል። ክረምቱ ሙቷል። ጦሚ ያደሩ ሞልቷል። አሁን ወልጣ ቀኝ እየሆነ በአንድ ቦታ ደግሞ ምን አይነት እንደተዘራ አይታወቅም። እዚህ በቀሎ አለ በቀሎ ማሳል እያየን ነው። አዎ፣ በዱን ሆነ መሬቱ እንዴ ይዘራ ገበሬ ይደክም አንዝም ቦ አዎ። እዚህ ደግሞ ማሽላ አለ። አዎ፣ ደጋም እንዲሁ ደሞ መሬቱን ጥጥ ተርቦት ይቀራል። እና ክረምቱ እንዴት ነው? አያስደስትም፣ አያስደስትም። ትክክል አልሰራም፣ ትክክል አልሰራም፣ አይደል? ረሃብ እንዴት ነው? እዚያ አካባቢ የተራበ ሰው አለ? አረገ ረወዲያ እሸት ሆዱ ሞልቶ አልበላም። ግን በረሀብ ምክንያት የሞተ ሰው አለ? የታመመ ሰው አለ? እርስዎ የሚያውቁት እንዴት እንዴት ምግብ አጥቶ የሞተ ሰው አለ? አይቀድም ደህናንና አይቀድም እንኳ አልሞት ንንበራው ደህናንን እየተፈራገጥን ነው። መንግስትስ የእህል እርዳታ እየሰጠውት ነው? እኛ ንም አይሰጥንም። እን በሬ ያላችሁ አለ። ስንት በሬ አለሁት? እርስዎ ጥንድ በሬ አለ። እና አይሰጥም። እና አይሰጥም። ጥንድ በሬ አለሁ። ዝም ብሎ ምን ደረጃ አይሰጥም። ሌሎች ግን እርዳታ ተሰጥቷቸዋል። የእህል እርዳታ አዎ። መሪ መሪ እያረገ ሰጠችው። እኛ በሬ አለህ ጥጅ ያለችህ ሽጠ ብላ። ይሄን ሰሞኑን ደግሞ ዝናብ እየጣለ ነው መሰለኝ፣ መሬቱ እርሷል። ተመስገን ተመስገን፣ ዝናቡ ጥሎልናል። ጥጆቹም ይበላሉ፣ ገንዘቡን ዋጋ ያወጣል።

ሰላም ዋሉ። ግን አሁን ተቀይርቶ ይዞ ሄዶ ይሄን ያህል እህላለ ይሄን ያህል እህላለ ብለውናል ለማለት ነው። ይሄን ይዛችሁ ሄዳችሁ እናንተ ግን አሁን ይሄ እህል አይደለም አጉል ይሄ አንዳንድ ዝም ብሎ አምስት አሳ ስድስት አሳ የማይወጣ ግን ይሄ እህል አይደለም። ለኛም ሊጠቅመና አይደለም የዘራችን መመለሻ የፈሰሰን መመለሻ ነው እንጂ፣ እና ለከብቶቻችን መኖ ነው እንጂ ይሄ ለኛ ምናችን አይደለም። እኛ የምንፈልገው መንግስት እንዲረዳ ነው። መንግስት ቀድሚያ ለሰው ህይወት ምግብ ምግብ ነው ለሰው፣ እዚያ በኋላ ደግሞ ለከብት መኖ ነው። እስካሁን ድረስ መንግስት እየሰጣችሁ እርዳታ የለም እስካሁን አሁን በተላም ደስ ያሰኙ ነው ምናምን ትንሻን ተው አጥሎልና። እስከ ዛሬ ግን በረሀብ ምክንያት የሞተ ምንም ሰው ሆነ ምንም የለም። አንተ ምን ያህል አግኝተሀል እስኪ? ነገር ቤተሰቦች 20 ጣሳ ደርሶና አመሰግናለሁ ያለኝ አሁን አሁን ደግሞ ወደ ወልዲያ ከተማ መጥቻለሁ። በሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽፈት ቤት ውስጥ ነው ያለሁት። የጽፈት ቤቱ ተጠሪ ከኔ ጋር አሉ። እስኪ እንተዋወቅ፣ ማን ልበል? ሙሉ ስሞቱን እና የስራ ድርሻዎትን። መሐመድ ያሲን እባላለሁ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ኃላፊ ነኝ። አቶ መሐመድ ያሲን፣ እስካሁን በሰው ሕይወት ላይ የደረሰ አደጋ አለ? በእርግጠኝነት መናገር ይችላለሁ። በሰው ህይወት ላይ ምንም አይነት አደጋ አልደረሰም። የረሃብ ምልክትም የለም። ህብረተሰቡ በተረጋጋ ሁኔታ ላይ ነው ያለው። የሞተ ሰው ቀርቶ በረሃብ ችግር ምክንያት የረሃብ ምልክት የሚታይበት ህዝብ የለም። አቶ መሐመድ ያሲን በጣም ነው ማመሰግኖት። አመሰግናለሁ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንት በዚህ ሰዓት እየተዘጋጀ የሚቀርበው ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ። እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ፣ በአትሌቲክሱ የሩጫ ስፖርት ዜና የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የረጅም ርቀት ሩጫ ውድድሮች ድል ተቀዳጅተዋል። አማኔ መርጊያና በላይነሽ ኦልጂራ በስፔን ዓለም አቀፍ አገር አቋራጭ፣ አማኔ ጎበና በጃፓንና ቱርክ ማራቶኖች ያሸነፉባቸውን ዜናዎች ይዘናል። የእግር ኳስና የመስክ ቴኒስ ውጤቶችም አሉን። አብራችሁን ቆዩ። የትላንቱን በአታፖርካ ስፔን የተካሄመ አገር አቋራጭ ሩጫ ውድድር ላስቀድም። በመግቢያ እንዳልኩት በሴቶቹም በወንዶቹም አሸናፊዎቹ የኢትዮጵያ አትሌቶች ናቸው። የወንዶቹን አማነ መርጋ፣ የሴቶቹን በላይነሽ ኦልጅር አሸንፈዋል። ኢማነ መርጋ እንደ አውሮፓውያን ዘመን አቆጣጠር ከ2011 ጀምሮ በዚህ ውድድር ሲያሸንፍ ትላንት በተከታታይ ለአምስተኛ ጊዜ መሆኑ ነው። ኢማነ መርጋ ከወትሮው አጨራረሱ በተለየ ስልት ለማብቃት ሶስት መቶ ሜትር ሲቀራቸው ነበር ዋና ተቀናቃኙንና ሁለተኛ የወጣውን ኬንያዊ ቶሪትች ጥሎት የተፈተለከው። አወቃ ያሌው በሦስተኝነት አጠናቋል። ለአምስተኛ ጊዜ በማሸነፌ ተደስቻለሁ። የአየሩ ሁኔታም ተስማሚነት አግዞኛል። እንዳለፈው ዓመት ዘንቦ ንፋስና ቅዝቃዜው ውድድሩን አስቸጋሪ አላደረገብኝም። ቶሪትች ሊደርስብኝ በማይችል ሰዓት ላይ ነው ያመለጥኩ፣ ሲልም ኢማነ መርጋ አስረድቷል። ጊዜው 25 ደቂቃ ከ02 ሴኮንድ ተመዝግቦለታል። የሴቶቹን የ8 ኪሎ ሜትር ውድድር ያሸነፈችው በላይነሽ ኦልጅራ የቀናት በዓለም አገር አቋራጭ የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪና ኬንያዊቷ ሜርሲ ቼሮኖ በውድድሩ ባለመሳተፋቸው ነው የሚሉ አሉ። ዓለሚቱ ሄሮዬና ለስፔን የምትሮጠው ትርሐስ ገብሬ ግን ጥሩ ፉክክር አሳይተዋል። አጨራረሳቸውም ተቀራራቢ ሆኗል። አንደኛ በላይነሽ ኦልጂራ አለሚቱ ሄሮይ። ሁለተኛ ሦስተኛ ትርሐስ ገብሬ። በላይነሽም እንደ ኢማነ የወቅቱን ተስማሚ የአየር ሁኔታ ጠቅሳለች። አማኔ ጎበና ወዳ አሸነፈችበት የኢስታንቡል ማራቶን ዜና ልለፍ። በዚህ በሰላሳ ሰባተኛው ቮዳፎን የኢስታንቡል ማራቶን አማኔ አልማ የገባችው እንደ አውሮፓውያን ዘመን አቆጣጠር በ2010 ሌላይቱ ኢትዮጵያዊት አሹ ቃሲም ያስመዘገበችውን ሁለት 27 ከ25 የኮርስ ሬኮርድ ለማሻሻል ነበር። አልተሳካላትም። በ2፡31፡58 አጠናቃለች። ሁለተኛዋ ኬንያዊት ግላዲስ ጄፕኬሞ ይሆናለች። የወንዶቹን ኬንያዊው ኤልያስ ቼሊሞ አሸንፏል። ኪፕላጋት ሁለተኛ፣ ሊሞ ሦስተኛ፣ ሁሉም ከኬንያ ናቸው ወደ ሴይታማ ጃፓን ሄደና በቃለው ሩጫውን። የሴቶቹን አጸደ ባይሳ ናት ያሸነፈችው። ገና ሰላሳ ሁለተኛው ኪሎ ሜትር ላይ እያሉ ነው አጸደ ሌሎቹን ጥላ የወጣችው። በዚያው ሳታቋርጥ ቀጥላ፣ ጃፓኗን ካሮሪን በሁለተኝነት፣ ሬቤካ ቼሽሬን በሦስተኝነት አስከትላ ጨርሳለች። የ28 ዓመቷ አጸደ ባይሳ በ2007 ኢስታንቡል፣ በ2009ና 10 ፓሪስ፣ በ2012 ሺካጎ ማራቶን አሸንፋለች። የትላንት ድሏ ለሪዮ ኦሎምፒክ ያበቃት እንደው ግን እርግጠኛ አይደለችም። የማራቶኑ ዜና በዚሁ ላብቃ። ለእግር ኳስ ስፖርት ዜና ወደ አዲስ አበባ ወስዳቸዋለሁ። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። ያሳለፍናቸው የሳምንቱ መጨረሻ ሁለት ቀኖች ለሁለት ሺ አስራ ስምንት የዓለም ዋንጫ የተደረጉ የማጣሪያ ጨዋታዎችን አስተናግደዋል። የአፍሪካ ሀገሮች ለሀያ አንደኛው የዓለም እግር ኳስ ዋንጫ የመጀመሪያ ዙር ማጣሪያቸውን በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስታዲየም ከትናንት በስቲያ ቅዳሜ የኢትዮጵያ የኢትዮጵያና የኮንጎ ብራዛቪል ብሔራዊ እግር ኳስ ቡድኖች የመጀመሪያ ማጣሪያ ጨዋታቸውን አድርገው በእንግዳው ቡድን አራት ለሶስት አሸናፊነት ተጠናቋል። የኢትዮጵያ ቡድን ዋልያዎቹ በጌታነህ ከበደ ቀድሞ አስቆጥሮ ቢመራም የኮንጎ ብራዛቪል ቡድን ሁለት ደቂቃ ባልሞላ ጊዜ ቢፋማ በተባለው ተጫዋቻቸው ምላሹን ሰጥቶ በአንድ ለአንድ አቻ ለእረፍት ወጥተዋል። እረፍት መልስም በሞቀ የተመልካች ድጋፍ እየታገዙ ወደ ሜዳ የገቡት ዋልያዎቹ በቀያይ ሰይጣኖቹ የተሰነዘረባቸውን ፈጣን የማጥቃት እንቅስቃሴ መቋቋም አልቻሉም። ፀሐይ ሰይጣኖች ብልጫ ወስደው በተጫወቱበት በሁለተኛው የጨዋታ ክፍለ ጊዜ አከታትለው ሶስት ሲያክሉ ዋሊያዎቹ ሁለት አግብተዋል። ፈረንሳዊው የብራዛቪል አሰልጣኝ ክሎይድ ሉሮይ በተለያዩ የአፍሪካ ሀገሮች በማሰልጠን ስራ ላይ የተካበተ ልምድ ያላቸው ናቸው። ከጨዋታው በፊት በሰጡት መግለጫ አሸንፈን ሙሉ ነጥብ ይዘን እንመለሳለን፣ ቡድኔም ለኢትዮጵያ ቡድን ትምህርት ይሰጣል ብለው ነበር። ሁሉንም በተግባር አሳይተውታል። የኢትዮጵያ እግር ኳስ ተመልካችን በጣም ጨዋ የእግር ኳስ ግንዛቤውም የላቀ መሆኑን መስክረው አመስግነዋል። አንጻሩ በፓሪስ ለተፈጸመው አሳዛኝ ክስተት የህሊና ጸሎት ጠይቀው በፊፋ ተወካይ ዘንድ መከልከላቸው እንዳሳዘናቸው ገልጸዋል። የኢትዮጵያ ቡድን አሰልጣኝ ዮሐንስ ሳህሉም ስለ ሽንፈቱ ሳያንገራግሩ በተሻለ ቡድን ተበልጠናል ካሉ በኋላ በመልሱስ ተብለው ለተጠየቁት በአጭሩ እንዲህ ብለዋል የምናደረገው አንድ ድል እኮ ነው ያለ ማሸነፍ ብቻ ነው። የማሸነፍ እድል ስላለን ያንን ለማድረግ መቶ በመቶ ተዘጋጅተን መሄዳለን። ሊሮይ በበኩላቸው ጨዋታ አላለቀም፣ የኢትዮጵያ ቡድን ደግሞ ውጤትን በመገልበጥ ልምድ ያለው ቡድን መሆኑን አውቃለሁ። በማክሰኞው የመልስ ጨዋታ ተጠንቅቀን ወደ ምድብ ማጣሪያ የምናልፍበትን ውጤት እናስመዘግባለን ብለዋል። የኢትዮጵያ ኮንጎ ብራዛቪል የመልስ ጨዋታቸውን ነገ ማምሻውን ያደርጋሉ። በሌሎች ተመሳሳይ ጨዋታዎች የኡጋንዳ ብሔራዊ ቡድን የቶጎ አቻውን ሶስት ለባዶ አሸንፏል። በአጠቃላይ ውጤትም አራት ለአንድ ወደ ምድብ ማጣሪያው ማለፉን አረጋግጧል። ሞሮኮን ቻድን፣ በአጠቃላይ ሁለት ለአንድ ኮንጎ ዲሞክራቲክ ቡሩንዲን፣ በአጠቃላይ ውጤት አምስት ለሶስት ዛምቢያ ሱዳንን፣ በአጠቃላይ ውጤት አንድ ለባዶ አሸንፈው ወደ ምድብ ማጣሪያው ተሸጋግረዋል። በነገ ሁለትም ከሚደረጉ ጨዋታዎች የሚያሸንፉትን አስራ አራት ቡድኖች ጨምሮ በእያንዳንዱ ምድብ አራት ቡድኖች ተደልለው ወሳኝና የመጨረሻ ምድብ ማጣሪያ ያደርጋሉ። ከአምስቱ ምድቦች አንደኛ የሚወጡት አምስት ብሔራዊ ቡድኖች የአፍሪካ ተወካይ ሆነው ሩሲያ በምታስተናግደው የሁለት ሺ አስራ ስምንት የዓለም እግር ኳስ ዋንጫ ላይ ያተፋሉ። በእግር ኳስ ነክ ዜና የኢትዮጵያ እግር ኳስ ፌዴሬሽን ሁለት የፌዴሬሽን ጽፈት ቤት ሰራተኞችን ከስራቸው እንዲሁም አንድ የስራ አስፈጻሚ ኮሚቴ አባልን ከኮሚቴ አባልነት አግዷቸዋል። ኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ጁነዲን ባሻህ ከሌሎች የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት ጋር ሆነው ለስፖርቱ ጋዜጠኞች በሰጡት መግለጫ እንደተናገሩት የፌዴሬሽኑ ጽህፈት ቤት ኃላፊና የአይቲ ባለሙያ ስራቸው እንዲወገዱ የተዘረገው የኢትዮጵያ ሴቶች ብሔራዊ ቡድን ለዓለም ዋንጫ መሳተፍ የሚያስችለውን የማጣሪያ ጨዋታ እንዲያደርግ ከካፍ የተላከውን የኢሜይል ደብዳቤ ለስራ አስፈጻሚው ባለማቅረባቸው ነው። በሐምሌና በነሐሴ ወር ካፍ የፌዴሬሽኑ ጽህፈት ቤት አራት ጊዜ የላከው የኢሜል መልእክት ምላሽ ባለማግኘቱ ካፍ የኢትዮጵያን ሴቶች ብሔራዊ ቡድን ከማጣሪያው ሰርዘዋል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ለተፈጸመው ስህተት ኃላፊነቱን ወስዶ ይቅርታ መጠየቅ ሲገባው ከስራ መልቀቅም ከሆነ እርምጃውን በራሱ ላይ መውሰድ ሲኖርበት በግለሰቦች ላይ ጥፋት አሸክሞ በሸሽ ማለት የለበትም የሚሉ አስተያየትና ጥያቄዎች ከጋዜጠኞች ቀርቦ ነበር። ሆኖም አጥጋቢ መልስ አግኝቶ የወጣ አንድም ጋዜጠኛ የለም። ይኸው ነው በእኔ በኩል ያለው። ሰለሞን ነው፣ አመሰግናለሁ። ገዛ ንጽዮን መስቀል። አድማጮች በዚሁ የምሽቱን ስፖርት ፕሮግራም እናጠቃልላለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰላም፣ ደህና ቆዩ። ቀጥሎ የሚቀርበው አፍሪካ ነክ ርዕሶች ነው። በህንድና አፍሪካ ግንኙነት ዙሪያ ከአፍሪካ ጥናትና ምርምር ምሁር ዶክተር አየለ በከሬ ጋር አዳነች ፍስሐ እያደረገችው ውይይት ይሆናል። እሳቸው ይጀምራሉ። በአሁኑ ጊዜ ህንድ በዓለም ላይ ያላትን የኢኮኖሚ የፖለቲካ እና የሌላም ስፍራ የሚያሳይ ነው። ህንድ በአሁኑ ጊዜ አንገቷን ቀና ያደረገች በተለያዩ ደረጃ ብትለካ ትልቅ ስፍራ የሚሰጣት ታላቅ ሀገር ናት እና ይህቺ ሀገር እስካሁን ያገኘችውን የተለያዩ የኢኮኖሚክ የፖለቲካና የተለያዩ ውጤቶች ህዝቧን ማሻሻል ብቻ ሳይሆን በዓለም ላይ ያ ምን ማለት እንደሆነ ለማሳየት ከሀምሳ አራት ከአፍሪካ ሀገር በአብዛኛው አርባ መሪዎች የተገኙበት ሶስተኛውን የውይይት መድረክ ልታረግ በቅታለች እና ዋናው የሚያሳየን ምንድን ነው በአሁኑ ጊዜ ህንድ በዓለም ላይ ያለችበትን ስፍራ፣ የኢኮኖሚ የፖለቲካ ስፍራ ነው የሚያሳየው። በሌላ በኩል ደግሞ እንዲህ የራሷ የሆነ ዓላማ እንዳላት የሚናገሩ አሉ። ለምሳሌ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ የአባልነት ቦታ ለማግኘት ድጋፍ ለማሰባሰብም ትፈልጋለች የሚል አነጋገር አለ እና ይህን እንዴት ያዩታል? ትክክል ነው። ከውጭ ጉዳይ ፖሊሲዋ አንደኛና ዋናው በተባበሩት መንግስታት ውስጥ ቋሚ መቀመጫ ለማግኘት ነው። ያ ትክክል ነው። ሁለተኛ ደግሞ ያን መቀመጫ የምትፈልገው በአንድ በኩል ተጻራሪዋ፣ በሌላ በኩል ደግሞ በአሁኑ ጊዜ አዳዲስ ሆነው ከወጡት የዓለም ሀያል ኢኮኖሚ ሀገሮች ቻይና ጎረቤቷ በመሆኗ እና ቻይናም በቋሚ መቀመጫ ስላላት ከዛ ጋራ ለመወዳደር የግድ ስለሚያስፈልጋት ያቋሚ መቀመጫ ለእሱ ፍለጋ ነው እና ያን ያህል መሪ በህንድ ሲገኝ የመጀመሪያ ጊዜ ነው በታሪክ። መወያየት ብቻ ሳይሆን የተለያዩ የኢኮኖሚ አበረታቾች ቃል ኪዳን ስትገባ ዓላማዋ ምንድን ነው? ለረጅም ጊዜ ቀስ በቀስ በተለይ ከአፍሪካውያኖች ጋራ፣ ከዛ ደግሞ እሷ ጋር ልክ እንደ እሷ እንደሚፈልጉት ሀገሮች ማለትም እንደነ ጀርመን፣ እንደነ ብራዚል፣ እንደነ ጃፓን አይነት ሀገር አንድ ላይ ሆነው አሁን ያለውን የጸጥታ ድርድር በዓለም ላይ ያለውን የጸጥታ ድርድር ወይም የተባበሩት መንግስታት ማነው ውሳኔ የሚሰጠው፣ ማነው ውሳኔን የማይቀበለው የሚለውን አባል ለመሆን የሚያስችላት በተባበሩት መንግስታት ውስጥ ሰፊ ቦታ ያለው አፍሪካ ወይም ደግሞ የአፍሪካ ሀገሮች እንግዲህ ሀምሳ አራት አፍሪካ ሀገር ቀልድ አይደለም እና ያንን በማሰብ ያረገችው መሆኗ ለራሷም ግልጽ አርካ አስቀምጣለች እና ያድብቅ አይደለም። ዋና የሎንግ ተርም የውጭ ጉዳይ ፖሊሲዋ መመሪያ ነው። እና ትክክል ነሽ። ያ ትክክል አባባል ነው። በነገራችን ላይ እንግዲህ እንደሚታወቀው ህንድ በዚህ በገለልተኛ ሀገሮች ማህበር ልበለው ቦታ እንደነበራትም ይታወቃል። እና ምን ላይ ይገኛል የነዚህ የገለልተኛ ሀገሮች ማህበር የገለልተኛ ማህበር በአሁኑ ጊዜ ወደ ሌላ አቅጣጫ ተቀይሯል። ይህም ምንድን ነው? ይሄ ገለልተኝነት የተፈጠረው ምንድን ነው? በፊት በጣም ሀያል ሱፐር ፓወር የሚባሉት ሀገሮች አሜሪካና፣ ያን ጊዜ ሶቪየት ህብረት፣ አሁን ደግሞ ራሺያ የምትባለው ሀገር በዛን ጊዜ የነበረውን ብሎክ ላለመግባት ወይም ወደ ሶቪየት ዩኒየን ወይም ደግሞ ወደ አሜሪካ ላለመሆን የተፈጠረ ነው። ግን በአሁኑ ጊዜ ያ ሁኔታ የለም። አሁን ያለው ሁኔታ ምንድን ነው? ይሄ ሀይል ብዙ ሆኗል። ህንድ ሀያል ሀገር ናት። ቻይና ሀያል ሀገር ናት። አሜሪካ ሀያል ሀገር ነው። ራሽያ ሀያል ሀገር ነው። ጃፓን አለ፣ ብራዚል አለ እና ምንድን ነው አሁን ያለው አስተሳሰብ በዓለም ላይ ያሉትን ኃይሎች እንዴት ከራሳችን ጥቅም ጋር እያወዳደርን የምንፈልገውን ወደኛ እናደርጋለን፣ የማንፈልገውን አንቀበልም በሚል መንፈስ ማንንም ጠላት ያለማድረግ በተቻለ መጠን ሁሉንም ወዳጅ ለማድረግ ወይም ደግሞ ቢያንስ ቢያንስ ከራስ ጥቅም ጋራ ያንን ማስተካከል በሚል መንፈስ ነው። እንግዲህ በስብሰባው ከተነሱት ዋና ዋና ነጥቦች አንዱ የአሸባሪነት ጉዳይ ነው። አሸባሪነትን መከላከል እና በዚህ ጉዳይ የሚሉት ነገር አለ። በታሪክ መጀመር ነበረብኝ ግን በታሪክ አልጀመርኩም። ማስታወስ ያለብን ህንድ ከአፍሪካ ጋራ በጣም በጣም የቆየ ታሪካዊ ግንኙነት ነው ያላት። ይህ ከሁለት ሺህ ዓመት ጀምሮ የታሪክ መዝገብ ያንን ያሳየናል። እና እንግዲህ የሚያለያየው አፍሪካንና ህንድን የሚያለያየው የህንድ ውቅያኖስ ነው። የህንድ ውቅያኖስ ነው ግን አያለያያቸውም። ለምንድን ነው የማያለያያቸው? የውቅያኖሱ ንፋስ በበጋ በበጋ ወደ እነሱ፣ በክረምት በክረምት ደግሞ ወደ እኛ ስለሚነፍስ እኛ ጋር ያሉ እቃቸውን ይዘው ወደ ህንድ ለመሄድ ይችላሉ። ህንዶችም እቃቸውን ይዘው ወደ እኛ ሊመጡ ይችሉ ነበረ። ይሄ እንግዲህ ቢያንስ ቢያንስ ከመጀመሪያው አመተ ምህረት ጀምሮ እና ለዛ ታሪካዊ መዝገብ አለ። ሌላው ምንድን ነው ከሰባት ሺህ ኪሎ ሜትርስ በላይ ኮስታል ላይን አላት ህንድ። የጠረፍ መስመር የጠረፍ መስመር እና ይሄ ነው። ሌላው ደግሞ በተለይ በሀያ አንደኛው ምዕት ዓመት ሽብርተኝነት የአንድ ሀገር ችግር አይደለም። ሽብርተኝነት የመላው ዓለም ችግር ነው እና ህንድ በዛ ረገድ የጋራ የሆነ ጥቅም አላት ማለት ነው ከአፍሪካን ሀገሮች ጋር። ስለዚህ በዛ ረገድ ለመተባበር እንደምናውቀው በተለይ የባህር ላይ ውንብድና ከሚያጠቋት ሀገሮች አንዷ በመሆኑ እናስታውስ እንደሆነ ከአምስት ስድስት ሰባት ዓመት በፊት የሶማሌ ግዛት የሚወጡ ወንበዴዎች መርከቦችን እየጠለፉ ገንዘብ አንጡ በሚሉበት ጊዜ ከ መርከቧን አሰልፋ ያ ውንብድና አትሊስት እንዲቀንስ በአሁኑ ጊዜ እንደውም ብዙ አይወራም እንዲያረግ ካረጉት ሀገሮች አንዷ ህንድ ናት። ዋናው ነገር በዛ መንፈስ ደግሞ የዓለምን በጎ ምግባር ለማግኘት ስለምትችል በዛ ረገድ አፍሪካኖችን ከእሷ ጋር ሊሰሩ ስለሚችሉ ያንን አንድ ሌላኛው የውጭ ጉዳይ ፖሊሲ መመሪያ አድርጋ የያዘችው ነው። አፍሪካኖችም ከህንድ የሚያገኙትን እርዳታ በዛ ረገድ ወይም ደግሞ አብሮ የመስራትን ነገር ምንም አለ ችግር ተስማምተሙ በታል ማለት ነው። እንግዲህ ቅድም እንደ ገለጹት የህንድ ከአፍሪቃ ጋር ያለው ግንኙነት እየቆየ ነው፣ ከጥንት ጀምረው የነበረ ነው ብለዋል። አሁን በዚህ በጉባኤው ደግሞ ህንድ ለአፍሪቃ የአስር ቢሊዮን ዶላር ብድርና የስድስት መቶ ሚሊዮን ዶላር እርዳታ ለመስጠትም ቃል ገብታለች እና አፍሪቃ ውስጥ በህንድና በቻይና ውድድር ሊኖር እንደሚችልም መገመት ይቻላል እና ወደዛ ከመሄዳችን በፊት ግን ምን ይመስሎታል? የዚህ የሰጠችው ህንድ አንድ ነጥብ ሶስት ቢሊዮን ህዝብ ያለባት ሀገር ናት። ሌላው ህንድ ውስጥ አስራ አምስት ሚሊዮን ህዝብ ይጨመራል በየአመቱ ባለፉት አስር አመታት እንበል። ከዛም በላይ የህንድ ኢኮኖሚ ዘጠኝ አስር አነሰ ሲባል ሰባት በመቶ በየአመቱ እያደገ የመጣ ኢኮኖሚ ነው። አንድ እሱ ነው። ሁለተኛ ህንድ ይህ በጣም እያደገ የሚሄደውን ህዝቧን፣ እንደውም እንደሚባለው በሀያ ሀያ አምስት ቻይናንም ትበልጣታለች ነው የሚባለው በቁጥር አሁን ሁለተኛ ናት ካለም ግን በሀያ ሀያ አምስት አንደኛ ትሆናለች ነው የሚባለው። ዋና አላማዋ ቅድም ያልኩት ነው። ዋና አላማዋ የህንድ ምንድን ነው? በአሁኑ ጊዜ በጣም እየጨመረ የሚሄደውን ህዝቧን ለመቀለብ የፉድ ሴኩሪቲዋን ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ይጠናቀቃል። ዶክተር አየለ በከሬ በሚቀጥለው ሳምንት ተመልሰው ይቀርባሉ። ለዛሬው እናመሰግናለን። ነገ በተለመደ